ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19ና በ25 ሜትር ባንዶች እንዲሁም በናይልሳት ከዋሽንግተን ዲሲ በቀጥታ የሚተላልፍላችሁ የሰኞ ሰኔ 18 2010 ዓ ም ዝግጅታችን ጀመረ። ጤና ይስጥልን ክቡራትና ክቡራን፣ እንደምናመሻችሁ እያስተናግድ ናችሁ ያለ ነው ሶሎሞን አባትና ነዳኝ ፍስሀዬ ነን። ከቅዳሜው የመስቀል አደባባይ የፈንጂ ጥቃት ጋር ስለተያያዘው ምርመራ ፌዴራል ፖሊስ ኮሚሽን ለቪኦኤ ማብራሪያ ሰጥቷል። ዋናው ነገር አንደኛ ድርጊቱ የፈጸመው ማን ነው? ከዚህ ድርጊት ጀርባ አስተባባሪ፣ የድርጊቱ አቀነባባሪው ማን ነው የሚለው ነገር በደንብ ተመረጃ እና በማስረጃ ተደግፎ ለሕዝብ ይፋ እንደሚደረግ ይጠበቃል። ሁለተኛ ድርጊቱ ኢላማ ያደረገው ማን ነው? ኮሚሽነር ዘይኑ ጀማል የፌዴራል ፖሊስ ኮሚሽነር ናቸው። በአብይ ርዕሳችን ይቀርባሉ። በቅዳሜው የመስቀል አደባባይ ጥቃት፣ በተለያዩ አካባቢዎች ለሰልፍ እየወጣ ያለው ሰው ቁጣውን እየገለጸ መሆኑ እየተነገረ ነው። እጅግ አዝንናል። የሚያሳፍርና አሳዛኝ ነው። ከቻይና አልመጣ ከህንድ አልመጣም። አብይ አህመድ ማለት ከኢትዮጵያ ወይ ሀዲር የነበረ ጠንካራ አንጀት የተቀጭን መሪ ነው። ከደሴ ከተማ ነዋሪዎች የአንዱን ድምጽ ነው ያሰማናችሁ። በመጽሔት ዘገባ ይዘናል። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ጠቅላይ ሚኒስትር አብይ አህመድ ላመጡት ለውጥ በተጠራ የድጋፍ ሰልፍ ላይ የደረሰውን አደጋ የተባበሩት መንግስታት ድርጅት የአፍሪካ ህብረትና አገራት እንዳወገዙት የኢትዮጵያ ብሮድካስቲንግ ኮርፖሬሽን ዘግቧል። የተባበሩት መንግስታት ድርጅት ዋና ፀሐፊ አንቶኒዮ ጉተሬሽ በሰላማዊ ሰልፈኞቹ ላይ የተፈጸመው ድርጊት አስነዋሪና አሳሳቢ ነው ማለታቸውን ገልጿል። ዋና ፀሐፊው ለተጎጂዎችና ለቤተሰቦቻቸው መጽናናትና ቶሎ እንዲያገግሙ መልካም ምኞታቸውን ገልጸዋል። የተባበሩት መንግስታት ድርጅት ከኢትዮጵያ ህዝብና መንግስት ጋር እንደሚቆም ዋና ፀሐፊው በቃል አቀባያቸው በኩል መናገራቸውን የድርጅቱ የዜና ማዕከል መዘገቡን የኢትዮጵያ ብሮድካስቲንግ ኮርፖሬሽን ጠቁሟል። የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪም አደጋውን አውግዘዋል። የተባበሩት የአረብ ኤሚሬቶችም በሰልፈኞቹ ላይ ቦምብ ተወርውሮ ለሁለት ሰው ሞትና ለ164 ሰው መቁሰል ምክንያት የሆነውን ድርጊት በጽኑ እንደምታወግዘው አስታውቃለች። ኦማንም ድርጊቱን በጽኑ እንደምታወግዘው በውጭ ጉዳይ ሚኒስትሯ በኩል መግለጿን መስካት ዘግቧል የኬንያ የጅቡቲና የሶማሊያ ፕሬዚደንቶችም ድርጊቱን አውግዘው ከኢትዮጵያ ህዝብና መንግስት ጎን እንቆማለን ማለታቸውን የኢትዮጵያ ብሮድካስቲንግ ኮርፖሬሽን ዘግቧል የዩናይትድ ስቴትስ ፌዴራል ምርመራ ቢሮ ኤፍቢአይ አራት ባለሙያዎች ከትናንት በስቲያ ቅዳሜ አዲስ አበባ ላይ በተደረገው የድጋፍ ሰልፍ ወቅት የተፈጸመውን የቦምብ ጥቃት ለማ ጣራት ለሚካሄደው ምርመራ ድጋፍ ለመስጠት አዲስ አበባ መግባታቸውን የኢትዮጵያ ፌዴራል ፖሊስ ኮሚሽነር ዘይኑ ጀማል አረጋግጠዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የንግድ ጉዳዮች ረዳት ሚኒስትር ጊልበርት ካፕላን ሰራተኞቹ ወይም የኤፍቢአይ ባለሙያዎች ወደ ኢትዮጵያ እንዲገቡ ኤፍቢአይ ፍላጎቱን የገለጸው የኢትዮጵያ መንግሥት ስለ ፍንዳታው ለመመርመር የውጭ ድጋፍ እንደሚፈልግ በማሳወቅ ነው ሲሉ የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የፕሬስ ኦፊሰርና ቃል አቀባይ ጁሊያን ሜሰን በኢሜይል ማምሻውን ገልጸውልናል። ጠቅላይ ሚኒስትር አብይ በሚገባ የተቀነባበረ ካሉት የቦምብ ጥቃት ጋር በተያያዘ 30 ሰዎች በቁጥጥር ስር መዋላቸው ይታወቃል። የኤርትራ ልዑካን ከኢትዮጵያ ስለቀረበው የሰላም ጥሪ ለመነጋገር በያዝነው ሳምንት አዲስ አበባ እንደሚገቡ ኢትዮጵያ አስታውቃለች። የኢትዮጵያ የውጭ ጉዳይ ሚኒስቴር ዛሬ ስላስታወቀው ዜና ዝርዝር አልተናገረም። የኤርትራው ፕሬዚደንት ኢሳያስ አፈወርቂ ባለፈው ሳምንት በሀገራቸው የሰማዕታት መታሰቢያ ዕለት ባደረጉት ንግግር መልእክተኞች እንደሚልኩ ቃል ገብተው ነበር። ከአራቱ የኢህአደግ አባል ድርጅቶች አንዱ የሆነው የደቡብ ኢትዮጵያ ህዝቦች ዴሞክራሲያዊ ንቅናቄ በምህጻር ደኢህዴን ሊቀመንበር አቶ ሽፈራው ሽጉጤ ሥልጣናቸውን ለቀቁ። የንቅናቄው ሥራ አስፈጻሚ አባል ሙፈሪያት ከማል በምትካቸው ተመርጠዋል። በሀገሪቱ እየታየ ያለው የለውጥ እንቅስቃሴ በአዲስ አመራር እንዲተካ በማሰብ ጭምር ከንቅናቄው መሪነትና ከስራ አስፈጻሚ ኮሚቴ አባልነታቸው ለመነሳት መወሰናቸውን ነው አቶ ሽፈራው ይህንን ውሳኔያቸውን ይፋ ባደረጉበት ወቅት በሰጡት ጋዜጣዊ መግለጫ የተናገሩት። ለዝርዝሩ አሉላ ከበደ ቀደም ሲል የኢህአዴግ ጽህፈት ቤት ኃላፊ የነበሩትና በቅርቡም የግብርናና የእንስሳት ሀብት ሚኒስትር ሆነው የተሾሙት የደቡብ ኢትዮጵያ ሕዝቦች ዲሞክራሲያዊ ንቅናቄ ደኢሂዴን ሊቀመንበር አቶ ሽፈራው ሽጉጤ በሀገሪቱ የተጀመረውን ለውጥ የሚመራ አዲስ አመራር መምጣቱ የንቅናቄያቸውም የህብረተሰቡም ፍላጎት መሆኑና ይህም ፍላጎት መከበር አለበት ብለው ማመናቸው ለውሳኔያቸው አንዱ ምክንያት መሆኑን ተናግረዋል። በሀገራችንም ሆነ በድርጅታችን ውስጥ ያለው ለውጥ በጣም ደግፋለሁ። በፌዴራል በተለያዩ ሁኔታዎች አሁንም ለውጥ መደገፍ እፈልጋለሁ። ነገር ግን አዲስ ለውጥ የሚመራ አመራር ወደፊት ማምጣት ያስፈልጋል። ይሄ የአመራራችንም የአባላችንም በተለይ ወጣቱ የህብረተሰብ ክፍል ፍላጎት ነው። ይህን ፍላጎት ማክበር ያስፈልጋል። ይህ ለማክበር ሲባልም አዲስ አመራር መምረጥ አለበት ድርጅቱ ብዬ አምናለሁ። ላለፉት 16 ዓመታት በኢህአዴግ ስራ አስፈጻሚ ኮሚቴ አባልነትና ለበርካታ ዓመታትም በክልሉ አስተዳደር በተለያዩ ኃላፊነቶች ያገለግሉ መሆናቸውን ያስታወሱት አቶ ሽፈራው በቅርቡ በጣም መጥፎና በጣምም የሚያሳዝኑ ያሏቸው በክልሉ የተከሰቱት ግጭቶች ለዚህ ውሳኔያቸው ካነሳሷቸው ዋነኞቹ ምክንያቶች መሆናቸውንም ተናግረዋል። በክልሉ በተወሰኑ አካባቢዎች የተከሰተው ግጭት የሕዝቦችን ዘላቂ ትስስርን የሚጎዳ ስለሆነ ለዚህ እኔ የምመራው ድርጅት ሄደን የምመራው ክልል ይሄ በተፈጠረበት ሁኔታ መቀጠል ተገቢ መስሎ አልተሰማኝም። አቶ ሽፈራው አክለውም ለግጭቶቹ መፍትሄ ማፈላለግና በክልሉ ለሚነሱ ጥያቄዎችም የማይነኩ ናቸው ከማለት ይልቅ አግባብ ያለው ያሉት መልስ ይሰጥ ዘንድ አዲስ አመራር ማስፈለጉን ማመናቸውን በጋዜጣዊ መግለጫቸው ወቅት አመልክተዋል። አቶ ሽፈራው የሊቀመንበርነትና የስራ አስፈጻሚ ኮሚቴ አባልነታቸውን በገዛ ፈቃዳቸው መልቀቃቸውን ይፋ ባደረጉ ጥቂት ሰዓታት ውስጥ ነው የንቅናቄው ማዕከላዊ ኮሚቴ ባካሄደው አስቸኳይ ስብሰባ ወይዘሮ ሙፈሪያት ካሚልን በምትካቸው መምረጡን ያስታወቀው። የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በውጭ ሀገር ላሉ የፖለቲካ ፓርቲዎች ያቀረቡትን ጥሪ መሰረት በማድረግ የኦሮሚያ አንድነትና ነጻነት ግንባር የተባለው ድርጅት ልዑክ ዛሬ አዲስ አበባ እንደሚገባ ተዘግቧል። የመንግስት ኮሚኒኬሽንስ ጉዳይ ጽህፈት ቤት ኃላፊ ሚኒስትር አህመድ ሸዴ ለፋና ብሮድካስቲንግ ኮርፖሬሽን እንደገለጹት የኦሮሚያ አንድነትና ነጻነት ግንባር ልዑክ የድርጅቱ አመራር በሆኑት ብሪጋደር ጀነራል ከማል ገልቹ መሪነት ዛሬ አዲስ አበባ እንደሚገባ ይጠበቃል እንደሚገቡ እንደሚገባ ይጠበቃል። የኦሮሚያ አንድነትና ነጻነት ግንባር ሀገር የሚባለው ጠቅላይ ሚኒስትር አብይ አህመድ በውጭ ሀገር ላሉ የፖለቲካ ፓርቲዎች ወደ ሀገር ገብተው በሰላማዊ መንገድ እንዲንቀሳቀሱ በሀገር ግንባታ ሂደቱን በጋራ እንዲሰሩ በተደጋጋሚ ያደረጉትን ጥሪ መሰረት በማድረግ ነው። ሰላማዊ ድጋፍም ሆነ ተቃውሞ በሚያሰሙ ዜጎች ላይ የኃይል እርምጃ በመውሰድ ማስፈራራት የጸረ ዲሞክራሲያዊነትና የሽብርተኝነት ተግባር በመሆኑ በጥብቅ እናወግዘዋለን ብሏል። የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ መድረክ ዛሬ በሰጠው መግለጫ በአደጋው የተሰማውን ጥልቅ ሐዘን ገልጾ ለሟቾች ቤተሰቦችና ዘመዶች መጽናናትን፣ የመቁሰል አደጋ ለደረሰባቸው ወገኖቻችን ደግሞ ፈውስና ብርታትን እንመኛለን ብሏል። በኢትዮጵያ የተጀመረው የለውጥ ሂደት ውጤታማ ሆኖ ባለፉት 27 ዓመታት ሰፍኖ የቆየው ጸረ ዲሞክራሲያዊ ሁኔታ እንዲለወጥና ዘላቂ መፍትሄዎችም እውን እንዲሆኑ ለማድረግ መድረክ ከኢህአደግ ጋር የጀመረውን ድርድር በተጠናከረ ሁኔታ እንደሚቀጥልና የሚጠበቅበትን ድርሻ ለመወጣት እየተንቀሳቀሰ መሆኑንም አስታውቋል። በሌላ በኩል ዶክተር አብይ አህመድ አሜሪካን በመጭወር ሲጎበኙ በሚያደርጉላቸው አቀባበል ላይ የተነጋገሩ ዋሽንግተን ዲሲ እና በአካባቢዋ የሚኖሩ ኢትዮጵያውያንና ኢትዮጵያውያን አሜሪካውያን ዛሬ እየተጠራጠሩ ያሉ ሁሉ ከጠቅላይ ሚኒስትር አቢይ አህመድ ጎን እንዲቆሙና እንዲደግፏቸው ጥሪ አስተላልፈዋል። አሌግዛንድሪያ ቨርጂኒያ በሚገኘው ማርክ ሴንተር ትናንት እሁድ በተካሄደው ስብሰባ ላይ የተገኙት ኢትዮጵያውያንና ትውልደ ኢትዮጵያ ተሳታፊዎች ስብሰባቸውን የጀመሩት ከትናንት በስቲያ መስቀል አደባባይ ላይ በተደረገው ሰልፍ ላይ እንዲሁም ባለፉት ዓመታት ለፍትህ፣ ለመብቶች፣ ለነጻነት ድምፃቸውን ሲያሰሙ በየስፍራው ለተገደሉ እንዲሁም ለተጎዱ ሁሉ ቆመው የሕሊና ጸሎት በማድረግና ክብር በመስጠት ነው። የትውልድ ድልድይ የዳያስፖራ ኮሚቴ የሚባለው ስብስብ የፖለቲካ ድርጅቶች ውክልና የሌለውና በበጎ ፈቃደኛ ኢትዮጵያውያን እየተንቀሳቀሰ የሚገኝ መሆኑን አስተባባሪዎቹ ገልጸዋል። የጠቅላይ ሚኒስትር አብይ አህመድ ወደ አሜሪካ መምጣት ዜና ያስደሰታቸው መሆኑን እና ድጋፋቸውን እንደሚሰጧቸው በስብሰባው ላይ የተገኙ የመድረክ ተናጋሪዎችና ሀሳቦቻቸውን ያንሸራሸሩ ተሳታፊዎች የገለጹ ሲሆን አስተዳደራቸው እንዲያተኩርባቸው እንደሚፈልጉ ከጠቋቁሟቸው ሀሳቦች መካከል መንግስታቸው በታማኝ ካድሬዎች ሳይሆን በእውቀት ላይ እየተመሠረተ እንዲሆን በውጭ ላሉ ኢትዮጵያውያን የመንታ ዜግነት ጉዳይ እንዲታሰብ የሚሉና ሌሎችም ይገኙባቸዋል። በውጭ በሚኖሩ ኢትዮጵያውያን በኩልም በሀገሪቱ የምጣኔ ሀብት ልማት ላይ በንቃት ለመሳተፍ ወደ ሀገር የሚገባ የውጭ ምንዛሪ ማዕቀብን በማንሳትና ፍሰቱን በማስፋት በተለያዩ የእውቀትና የሙያ ዘርፎች ወደ ሀገር እየገቡ አገልግሎት በመስጠት እንዲተጉና በሀገሪቱ ግንባታ ላይ እንዲረባረቡም ጥሪዎች አሰምተዋል። አዘጋጆቹ ዋሽንግተን ዲሲ ከሚገኘው የኢትዮጵያ ኤምባሲ ጋር አብረው እየሰሩ መሆናቸውን የገለጹ ሲሆን ከትውልድ ድልድይ ሌላም የተለያዩ ቡድኖች ለጠቅላይ ሚኒስትሩ በሚደረጉ አቀባበሎችና መስተንግዶዎች ላይ እያስተባበሩ መሆናቸውን እየገለጹ ነው። በነገው ምሽት ሰፋ ያለ ዘገባ የምናቀርብ ሲሆን የስብሰባውን ሙሉ ሂደት በፌስቡክ ላይቭ ከአዳራሹ በቀጥታ አስተላልፈናል። ቪኦኤ አምሃሪክ ገብታችሁ ማየት ትችላላችሁ። በመጨረሻም የአውሮፓ ምክር ቤት ወደ አህጉሪቱ የሚጎርፉትን ፍልሰተኞች በሚመለከት ምን ማድረግ እንደሚበጅ ለመመካከር የ16 የአውሮፓ ሕብረት አባል አገሮች መሪዎች ትላንት፣ እሁድ በልጅም ውስጥ ተሰብስበዋል። የፊታችን ሐሙስና አርብ ከሚካሄደው ጉባኤ አስቀድመው ለመነጋገር ማለት ነው። በመሪዎቹ ስብሰባ ላይ የተነሳው አንዱ ቁልፍ ጉዳይ የደብሊን ደንብ ተብሎ የሚጠራውና የጥገኝነት ጥያቄዎች ጉዳይ መስተናገድ ያለበት መጀመሪያ በገቡበት ሀገር ነው የሚለው ደንብ መሆኑ ታውቋል። ያ ደንብ ፍልሰተኞች ባህሩን አቋርጠው መጀመሪያ በሚገቡባቸው ከሜዲትራኒያን ባህር በሚዋሰኑት እንደ ግሪስ፣ ኢጣሊያና ስፓኝ ባሉት ሀገሮች ላይ ከባድ ጫና ያሳድራል። ዘጋቢያችን ዛቲካ ሆክ ያጠናቀረችውን ዘገባ ቆንጅታዬ ታቀርበዋለች። የትናንቱ የብረሰልሱ አስቸኳይ ስብሰባ የተጠራው ነፍሰ አድን መርከብ አንድ ሺ አምስት መቶ የሚሆኑ ፍልሰተኞችን ይዞ ስፓኝ የጠረፍ ክልል ከደረሰ በኋላ ነው። ስፔን ስደተኞቹን ያስገባቻቸው ባለፈው ሳምንት ጣሊያንና ማልታ ፍልሰተኛ የያዙ መርከቦችን ወደባችን ላይ አናስቆምን ብለው ከከለከሉ በኋላ ነው። ስፔንም ብቻዬን ሸክሙን አልችለውም ብላለች። ጠቅላይ ሚኒስትሩ ፔድሮ ሳንቼዝ ለዚህ ዓለም አቀፍ ፈተና የጋራ ምላሽ ለመስጠት ዝግጁ ነን። በተለይ በአሁኑ ወቅት ፍልሰተኛው የሚጎርፈው በምዕራባዊ ሜዲትራኒያን በኩል በመሆኑ ከሌሎቹ ጓዶቻችንና አባል ሀገሮች እገዛ እንጠይቃለን። የምሥራቅ አውሮፓ ሀገሮች ቼክ ሪፐብሊክ፣ ሃንጋሪ፣ ፖላንድ እና ስሎቫኪያ ፈጽሞ አንተባበርም ብለዋል። ይህም በመሆኑ ፍልሰተኞቹን ተቀብሎ የማስተናገድ ሂደቱን በተመለከተ በህብረቱ ደረጃ ስምምነት ላይ ለመድረስ ይበልጡን አዳጋች አድርጎታል። ዊ ዲስካስ የጀርመን ቻንስለር አንገላ መርክል ናቸው። አስራ ስድስቱ ሀገሮች የተሰበሰቡት ሀያ ስምንቱንም አባል ሀገሮች የሚያስማማ ውሳኔ ሳይጠበቅ ሁለት ወይ ሶስት ሀገሮች የሚተባበሩበትን መንገድ ለመፈለግ ነው ብለዋል። በጉዳዩ ላይ የሚካሄደው ውይይት የአህጉራዊ ህብረቱ ሊቀመንበርነት ኦስትሪያ እስከምትረከብበት ሁለተኛው የአመቱ አጋማሽም ድረስ እንደሚዘልቅ ነው የሚጠበቀው 239 አፍሪካውያን ፍልሰተኞችን ያሳፈረ ሌላ ነፍሳድን መርከብ ጣሊያንና ማልታ ወደብ እንዳይቆም ተከልክሎ ሜዲትራኒያን ባህር ላይ ከትናንት ጀምሮ መዋለሉ የጉዳዩን አጣዳፊነት ይበልጡን አጉልቶታል ዜናው አበቃ ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚተላለፍላችሁ ፕሮግራም ነው። ሰላሙን እፈልጋለሁ ነገር ግን በጥንቃቄ መያዝ አለበት ብለዋል ነባሩ ታጋይ አቶ ገብረ አስራት። በኤርትራና በኢትዮጵያ መካከል ሰላም እንዲኖር እፈልጋለሁ። ያም ሆኖ ይሄ ሰላም ለኢትዮጵያ ምን ጥቅም ያስገኛል? ለኤርትራ ሕዝብስ ምን ጥቅም ያስገኛል? በተለይ ደግሞ በዚህ በኩል ያለው የኢትዮጵያ ሕዝብ ከዚህ ሰላም ምን ጥቅም ነው የሚያገኘው የሚለው ወሳኝ ይሆናል። አቶ ገብሩ አስራት የአረና ትግራይ ፓርቲ የሥራ አስፈጻሚ ኮሚቴ አባልና የፌዴራላዊ ዴሞክራሲያዊ አንድነት መድረክ የሥራ አስፈጻሚ ኮሚቴ አባል ናቸው። በአፍሪቃ ነክ ርዕሶች ዝግጅታችን ይዘናቸዋል። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል። መስቀል አደባባይ ላይ በደረሰው ወይም በተፈጸመው የቦምብ ጥቃት ላይ የሚካሄደው ምርመራ መጀመሩን የፌዴራል ፖሊስ ኮሚሽነር ለአሜሪካ ድምፅ ማምሻውን ገልጸዋል። የዩናይትድ ስቴትስ ፌዴራል የምርመራ ቢሮ ኤፍቢአይ ባለሙያዎች አዲስ አበባ ገብተው የምርመራ ሥራ መጀመራቸውን አስታውቀዋል። በሌላ ዜና ጠቅላይ ሚኒስትር አብይ አህመድ በጥቃቱ ለተጎዱ ደም ለግሰዋል። ጽዮን ግርማ ኮሚሽነር ጄኔራል ዘይኑ ጀማል እና የጠቅላይ ሚኒስትሩን ጽህፈት ቤት ኃላፊ አቶ ፍጹም አረጋን አነጋግራ ተከታዩን ዘግባለች። ለሁለት ሰው ሞት ለአንድ መቶ ሀምሳ ስድስት ሰዎች መቁሰል ምክንያት የሆነው የመስቀል አደባባዩ የቦምብ ፍንዳታ አቀናባሪ ማን ይሆን የሚለውን ለማጣራት በባለሙያዎች የታገዘ የምርመራ ቡድን ስራ መጀመሩን የፌዴራል ፖሊስ ኮሚሽን ኮሚሽነር ጀነራል ዘይኑ ጀማል ለአሜሪካ ድምጽ ተናግረዋል። ዝርዝር ጉዳዩን በስልክ ጠይቄያቸዋለሁ። ባለፈው ለመጥቀት ሞክሮ ነበረ። ከሀገር ውስጥ በዋናነት የምርመራ ዘርፍ የሚመሩ ምክትል ኮሚሽነር ጀነራል ነው የሚመሩት። እንግዲህ ፌዴራል ፖሊስ እንደ አንድ ዩኒት ይሳተፋል ማለት ነው። የምርመራ ኤክስፐርቶች አሉ። ሌላ የአዲስ አበባ ፖሊስ እንደዚሁ የምርመራ ኤክስፐርቶች አሉ። አቃቢ ህግ አለ። ብሔራዊ መረጃና ደህንነት አገልግሎት ኤክስፐርቶች አሉ። እነዚህ አራት ተቋማት በአንድ ላይ ሆነው ነው እንግዲህ ምርመራው የሚካሄደው። አሁን ዛሬ በተለይ የፎረንሲክ አካባቢ ቴክኒክ ቴክኖሎጂ ጋር በተያያዘ የሚደረጉ ምርመራዎች እንዲያግዙን በያዮች በፈቃደኝነት ስለመጡ እነሱንም የዛ ቡድን አካል ሆነው ጋራ ስራ የጀመሩበት ሁኔታ ነው ያለው ሲሆን ምን ያህል ባለሙያዎች ናቸው በምርመራው ለመሳተፍ የአሜሪካ ብሔራዊ የምርመራ ቢሮ ኤፍቢአይ ባለሙያዎች የመጡትና ና የተቀላቀሉት ይህንን ቡድን አራት ባለሙያዎች ናቸው አራት ባለሙያዎች ናቸው የቲም መሪያቸው አለ ዋና ዋና ባለሙያዎች አሉ አንዱ የቲማቸው መሪ ነው በአጠቃላይ አራት ባለሙያዎች ናቸው። በዚህ ምርመራ እስካሁን ድረስ የተገኘ ውጤት አለ? አመላካች የሆነ ነገር ገና ነች የሆነ ገና ነው። በጣም ውስብስብ የሆነ ስለሆነ ድርጊትም ስለሆነ ገና ነው ግን ያው አቅጣጫ አስጠምጠናል። ምንድን ነው የሚፈለገው ከምርመራው የሚፈለገው የሚለውን ነገር ዳይሬክሽን አስጠምጠናል። በዚህም መሰረት ዋናው ነገር አንደኛ ድርጊቱ የፈጸመው ማን ነው፣ ከዚህ ድርጊት ጀርባ አስተባባሪ የድርጊቱ አቀነባባሪው ማን ነው የሚለው ነገር በደንብ መረጃና በማስረጃ ተደግፎ ለሕዝብ ይፋ መጠ እንደሚደረግ ይጠበቃል። ሁለተኛ ድርጊቱ ኢላማ ያደረገው ማን ነው፣ ያው የተለያዩ ስፔኩሌሽኖች ከህዝቡ አካባቢ የሚቀርቡ ስፔኩሌሽኖች አሉ እና እኛ ግን በባለሙያዎች በማስረጃ በተደገፈ መልኩ ድርጊቱ ማንም ነው ኢላማ ያደረገው የሚለውን ነገር ሌላ መለየት ያለበት አንድ በጣም አስፈላጊ ነጥብ ተደርጎ ነው የተወሰደው። ሶስተኛ ባለፈው እንደገለጽ ነው ያው የተወሰኑ የፖሊስ አመራሮችና አባላቶችን ጭምራ አስረናል። ይሄ ሁኔታ በፖሊስ አካባቢ ክፍተት አለ ተብሏል። ክፍተት አለ ብለን ነው እንግዲህ አስር ነው የተወሰኑ ኃላፊነት እንዲወስዱ እርምጃ የወሰድነው። እና ይሄ ከሆነ ማነው ክፍተቱ የታየበት ምክንያት ምንድን ነው? ፖሊስ ሆን ብሎ በዚህ ሻጥር ላይ የተሳተፉ የፖሊስ አካላቶች አሉ፣ ሆን ብለው ነው ያደረጉት ወይስ በእንዝላልነት የተከሰተ ነገር ነው የሚለውም ነገር ሌላው መጣራት ያለበት ለሌሎች ቀርቶ ለሕዝብ ሳ መደረግ ያለበት አንድ ሶስት ጉዳይ አድርገን ያየ ነው እና በእነዚህ ሶስት ጉዳዮች ላይ ያጠነከረ የማጣራት ሂደት ነው የሚደረገው። በማጣራቱ ሂደት አንደኛ የተጎዱ ሰዎችን እንጠቀማለን። የተያያዙ ተጠርጣሪዎች እስካሁን ድረስ ሀያ ስምንት ተጠርጣሪዎች ይዘናል። እነዛም በሙሉ እንመረምራለን። ከህዝብ የሚመጡ ኢንፎርሜሽኖች ኢንፎርሜሽን፣ የተለያዩ ቪዲዮዎች የተቀረጡ እንትኖች ካሉ፣ ዶክመንቶች ካሉ ወዘተ እንጠቀማለን እና በዛ መልኩ በጣም ፕሮፌሽናል በሆነ መልኩ እንትን ተብሎ የሚገኙ መረጃዎች አናላይዝ ተደርገው እያንዳንዱ ዶት ተገናኝቶ በሚገኝ ማስረጃ መሰረት ውጤቱ ለህዝብ ባይል ይደረግ ይሆናል። ውጤቱን መሰረት በማድረግ በጣም ተጨማሪ የሚወሰዱ እርምጃዎች ካሉ አካላት ካሉ እርምጃ የመውሰድ ስራ ይሰራ ይሆናል ማለት ነው። ከዚህ ከፍንዳታው ጋር በተያያዘ የተጠረጠሩ ሰዎች ዛሬ ፍርድ ቤት ቀርበዋል እና ምን ደረሰ ጉዳያቸው? ለጊዜ ቀጠሮ ነው ፍርድ ቤት የቀረቡት በጊዜ ቀጠረው የጊዜ ቀጠሮ ነው። አሁን ገና ነው። ዛሬ ነው ገና ኦርገናይዝ በሆነ መልኩ አጋጫ አስቀምጠን የት ነው ዛሬ ስለሆነ ያው የግድ የፍርድ ቤት ቀጠሮ መጠየቅ መቻ የግድ አስፈላጊ ነው። የፌዴራል ፖሊስ ኮሚሽነር ዘይኑ ጀማል ለሰጡን ማብራሪያ በጣም እናመሰግናለን። በአሜሪካ ድምጽ ስም እኔም በጣም አመሰግናለሁ። ሲሆን ስለ በሌላ በኩል ጠቅላይ ሚኒስትር አብይ አህመድ በዚህ አደጋ ለተጎዱ ዜጎች ደም መለገሳቸውን የጠቅላይ ሚኒስትሩ ጽህፈት ቤት ኃላፊ አቶ ፍጹም አረጋ ለአሜሪካ ድምጽ ገልጸዋል። አስር ሰዓት ተኩል ላይ ነው የሰጡት እንደ ማንኛውም ዜጋ ለወገንም ትልቅ ዋጋ ያለውን ደም በመስጠት አርአያ መሆን አለብኝ በሚል ነው እንግዲህ፣ ይህንን ያደረጉት ከወገን ፍቅር በመነሳት ነው። ራሳቸው ናቸው ደም መስጠት ስላለብኝ የደም ባንክ ሰዎችን ጥሩልኝ ብለው የነገሩ እንደዚህ መሰረት ነው እንዲመጡ የተደረገው። የሕክምና ባለሙያዎችን ጨምሮ ብዙ ሰዎች በፈቃደኝነት ለተጎዱ ዜጎች ደም መለገሳቸውም ታውቋል። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ ከአሜሪካ ከአሜሪካ ድምፅ መጽሔት ነው እያደመጣችሁት ያላችሁት። የሰማችሁት የዕለቱን አብይስ ነበር። የትንተና መጽሔት ይቀጥላል። የተከበራችሁ አድማጮች፣ በቴክኒክ ችግር ምክንያት አልፎ አልፎ ለምትሰሙት መዘግየት ይቅርታ እንጠይቃለን። በአዲስ አበባው የመስቀል አደባባይ የቦምብ ጥቃት ሕይወታቸው ያለፈው ሁለት ሰዎች ማንነት ይፋ ተደርጓል። በጥቃቱ የተገደሉት የወላይታ ሶዶ ዮሴፍ አያሌውና የወለጋው ቡሳ ጋዲሳ የሚባሉ የሰልፉ ተሳታፊዎች እንደነበሩ ታውቋል። ጠቅላይ ሚኒስትር አብይ አህመድ የሟቾቹን ቤተሰቦች ስልክ ደውለው አጽናንተዋል። የአዲስ አበባ አስተዳደር ተጎጂዎቹንና ቤተሰቦቻቸውን ለመርዳት የገቢ ማሰባሰቢያ መርሃ ግብር መዘርጋቱን አስታውቋል። ፍንዳታው በተለያዩ የሀገሪቱ ክፍሎች ቁጣን መቀስቀሱ የተሰማ ሲሆን ሕዝቡን በያልበት ለጠቅላይ ሚኒስትሩ ያለውን ድጋፍ መግለጹን ቀጥሏል። እስክንድር ፍሬው ከአዲስ አበባ ተጨማሪ አለው ለጠቅላይ ሚኒስትር ዶክተር አብይ አህመድ ድጋፍ ለመስጠት ቅዳሜ ዕለት በመስቀል አደባባይ በተጠራው ሰላማዊ ሰልፍ ወቅት በተወረወረው ቦምብ የሞቱት ሰዎች ቁጥር ሁለት መድረሱ የተገለጸው በትናንትናው ዕለት ነው። የሟቾቹ ማንነት ደግሞ ዛሬ ይፋ ተደርጓል። የጠቅላይ ሚኒስትሩ ጽሕፈት ቤት ኃላፊ አቶ ፍጹም አረጋ በትዊተር ገጻቸው እንዳመለከቱት በዚህ የቦምብ ጥቃት ህይወታቸው ያለፈው ዮሴፍ አያሌውና ጉሳ ጋዲሳ የተባሉ ወጣቶች ናቸው። የ28 ዓመቱ ዮሴፍ አያሌው የወላይታ ሶዶ፣ የ25 ዓመቱ ጉሳ ጋዲሳ ደግሞ የወለጋ ጊምቢ ተወላጆች መሆናቸውም ታውቋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ስልክ በመደወል ያጽናኑትም የእነዚህን ሁለት ወጣቶች ቤተሰቦች መሆኑን አቶ ፍጹም ጠቁመዋል። የአዲስ አበባ አስተዳደር በበኩሉ በቦንቡ ጥቃት ለተጎዱ ወገኖች ድጋፍ የሚሆን አስር ሚሊዮን ብር መመደቡን የከተማዋ ከንቲባ ድሪባ ኩማ አስታውቀዋል። ተጨማሪ ገቢ ለማሰባሰብ የሚሰራ ኮሚቴ መቋቋሙንም አብራርተዋል። ይሄ ኮሚቴ በአንድ በኩል ድጋፍ መስጠት የሚፈልጉ የከተማችን ነዋሪዎች፣ ባለሀብቶች፣ መንግስታዊ ያልሆኑ ድርጅቶች እና እንዲሁም ደግሞ የተለያዩ የመንግስት ተቋሞች ጭምር ድጋፍ በማሰባሰብ መልሶ፣ ሁለተኛ ደግሞ የከተማ አስተዳደሩ የተጎዱትን ዜጎች ለማገዝ እስከ አስር ሚሊዮን ብር ለዚህ ስራ እንመድባለን። በቂ ገንዘብን በማሰባሰብ እንደየጉዳታቸው መጠን መደገፍ ይኖርብናል ብለን ወስነናል። የቀዳሚው የቦንብ ጥቃት ግን ጠቅላይ ሚኒስትሩን ለመደገፍ የሚካሄዱ ሰልፎችን አላቆመም። የድሬዳዋ ለጠቅላይ ሚኒስትሩ ድጋፍ ለመስጠት በአፋር ሰመራና ሎጊያ ከተሞች አደባባይ የወጡ ሰልፈኞች የክልሉ አመራሮች ከዚህ ለውጥ ጋር እንዲሄዱ ጠይቀዋል። በተለያዩ የአገሪቱ ማዕዘናት የሚገኙ ዜጎችም የአዲስ አበባው ጥቃት ያስቆጣቸው መሆኑን መግለጻቸውን ቀጥለዋል። ቅዳሜ ጠቅላይ ሚኒስትር ዶክተር አብይ አህመድን በመደገፍ ሰልፍ የወጡትና ትናንት እሁድ ደግሞ ከክልሉ ፕሬዝዳንት ገዱ አንዳርጋቸው ጋር የተወያዩት የደሴ ከተማ ነዋሪዎችም ተመሳሳይ ሀሳብ አንጸባርቀዋል። በስታዲየም ውስጥ በተካሄደው በዚህ ውይይት ላይ የተሳተፉት አቶ ዮናስ ከበደ እንዳሉት በከተማዋ ያለው አስተዳደር ከተጀመረው ለውጥ ጋር የማይሄድና ለረጅም ጊዜ የቆየ ነው። የደሴ ከተማ ሕዝብ ለለውጥ ለሚሰሩት ለጠቅላይ ሚኒስትር አብይ አህመድና ለክልሉ ፕሬዝዳንት ገዱ አንዳርጋቸው ከፍተኛ ድጋፍ እንዳለውም አቶ ዮናስ አብራርተዋል። ስለ ጠቅላይ ሚኒስትር አብይ ካላቸው ሀሳብ ይጀምራሉ። እሳቸውን በቃ ምን የደሴ ሕዝብ ብቻ ሳይሆን ይሄ ኮ የኢትዮጵያ ሕዝብ በሙሉ በሙሉ የወደዳቸው በእውነት ለመናገር ዶክተር አብይ አህመድ ለኢትዮጵያ የመጡ በእግዚአብሔር ዘንድ በኩል የተሰየሙ ትልቅ መሪ ናቸው። ትልቅ መሪ በእውነት መማማርን ያስከማሩ አሁንም አሁንም በልመላ ላይ ያሉ ሰው ናቸው። እንብጠር ይቅር እንባባል ነው የሚሉት። ያንንም የማይቀበሉት ሀይሎች አሉ። እንግዲህ እግዚአብሔር ነው እንግዲህ ካሁን በኋላ። ይህን ደግሞ እርግጠኛውን የምናገረው ሰውየው ከእግዚአብሔር የመጡ ስለሆነ ሁሉን ነገር እየጠራረገ ሳቸው ወደፊት እንደሚቀጥሉ እርግጠኛው የመናገር እችላለሁ። በአጠቃላይ ግን ትናንት ከአቶ ገዱ አንዳርጋቸው ጋር በተደረገው ውይይት ላይ በተሰጠው መልስ የሰው ስሜት ምን ነበር? ሰው በዛ መልስ ረክቷል? አዎ የሰው ስሜት ጥሩ ነው። በቃ እሳቸው እንደሚያደርጉት ሰው እሳቸውን ይወዳል። ባደረጉት ነገር፣ በከፈሉት መስዋዕትነት ሰው በጣም በጣም በጣም ነው የሚወዳቸው። እሳቸው የሚሉትን በሙሉ ይሰማል። የፈለገውን ሰው ቢናገሩ አቶ ገዱ ይሰማቸዋል ይህን ያህል ተቀባይነት ያገኛቸው ነ ምንድን ነው? እኔ እዛ ላይ አንድም የተናገርኩት ነገር አለ። ይህ ህዝብ በልቶ ጠግቦ አይደለም ተመችቶት አይደለም በኑሮ ግን ዶክተር አብይን አቶ ለማ መገርሳን አቶ ገዱ አንዳርጋቸውን አቶ ደመቀን ሊወድ የቻለው ትንሽ የዲሞክራሲ ስላንጭን ስላሳዩን እንደፈለግን እንድናወራ ስላደረጉ ነው እንጂ የኑሮ ለውጥ አድርገው አይደለም። ህዝቡ የሚፈልገው ታፍኖ ነበረ። አሁን ግን ይህን ፍንጭ ስላገኘ ህዝቡ በደስታ ላይ ነው። በቃ በተመሳሳይ በግል ስራ ላይ የተሰማሩት የደሴ ከተማ ነዋሪ አቶ ፈንታው ወርቁም በመስቀል አደባባይ የደረሰው የቦምብ ጥቃት ከፍተኛ ሐዘን መፍጠሩን ቁጣም ማስከተሉን አብራርተዋል። እጅግ በጣም ከእንዳልመጣ አብይ አህመድ ማለት ከኢትዮጵያ በኢህአዲ ስር የነበረ ጠንካራ አንጅ የተቀጭን መሪ ነው። ይህ ስለሆነባቸው ብቻ ነው ያኮረፉት ወዳሞች። እንደዚህ አድርገው በጎ ላይ ጥይት መተኮስ በጎላይ ጥይት ፈንጂ ጥምዶ ማድረግ እኩይ ተግባር ነው። እጅግ እናወግዛለን። በጣም የሚያሳዝን ነው። ግን እድሜ ይስጣቸው እንባችንና ብሰውናል። ዶክተር አብይ አህመድ በተተኮሰው በተወረወረው ለተቃጣ ጉዳይ ላይ ግን የደሴት ከተማ ነዋሪነት በጣም እጅግ አዝኗል። ማንን የሚያሳዝን ነው ሰላም ለመገደፍ የወጣን ህዝብ ደብተር ና ባዶቹን የወጣ ህዝብ እንዲያርጉ በንጅ የሞክር እጅግ በጣም አሳዛኝ ነው። አዝነናል። በጣም አዝነናል። ራሳችን ላይ እንደተደረገብን የቆጠር ነው። ይህም ደግሞ መንግስት ያጣረዋል። መንግስት ተከታትሎ ለመጠጣቸው ሶቪት መጽናናትን ለመንግስት ደግሞ ተከታትሎ ደግሞ ለዚ ህዝብ ደግሞ የሚወስነው ሚወሰንና የሚወስዱን ፍርድ እንዲያሳይልን ከመንግስት እንጠብቃለን። እናም በተለያዩ የሀገሪቱ ማዕዘናት የሚገኙ ዜጎች የአዲስ አበባው የቦምብ ጥቃት ያስቆጣቸው መሆኑን መግለጻቸውን ቀጥለዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። ዛሬ ሰኞ እዚህ ዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር ፊት ለፊት የተካሄደ ሰልፍ ነበረ። ያዘጋጀው ለዶክተር አብይ ዓለም አቀፍ የድጋፍ ቡድን የተሰኘ ስብሰባ ነው የተሰኘ ስብስብ ነው። አዲሱ አበበ ተከታቶታል። እንሆ ሰልፈኛው ከያዛቸው መፈክሮች መካከል የዶክተር አብይን አመራር ኢትዮጵያውያን እንደግፋለን፣ የዶክተር አብይን የመደመር መፈክር እንደግፋለን፣ ዶክተር አብይ ለኢትዮጵያ እውነተኛ ዲሞክራሲን ያመጣሉ፣ የቅዳሜውን ያለፈውን ቅዳሜ ማለት ነው የጥቃት እርምጃ እናወግዛለን፣ ወዘተርፈ የሚሉና ሌሎችም ይገኙባቸዋል። ከመቶ በላይ የሚሆኑ ኢትዮጵያውያን ምሁራን ያሰባሰቡት ቡድን አንዱ አባል ነኝ የሚሉት ዶክተር ፍሳሸቱ በሌሎች የተለያዩ ስብስቦች ውስጥም አባል መሆናቸው ከአንዳንዶቹም አብረው እንዳልዘለቁ ብዙዎች ያውቃሉና ከየትኛው ወገን እንደምሮ ብያቸው ነበረ። ለኢትዮጵያ በሚጠቅመው ስብስብ ሁሉ ለመስራት ፈቃደኛ ነኝ ደግሞ ለምን ሠራህም አይባልም ብለውኛል። መልካም ነው። ይህ የአሁኑ ስብስብ ግን ዶክተር ፍስሀ በምን አላማ ነው የተቋቋመው? ዶክተር አብይ እስካሁን ላደረጉት እጅግ በጣም ለማመን የሚከብድ እንደ ከእግዚአብሔር የተሰጠ ነው ብለን የምናምነውን ተግባሮች ማመስገን፣ ያም ደግሞ እንዲቀጥል ማበረታታት። ሁለተኛ ዶክተር አብይ ብዙ ቻሌንጅ አለባቸው፣ ብዙ መከራ አለባቸው፣ ይህን ነገር ብቻቸውን አይወጡ። ስለዚህ ደሳቸው መከታ ለመሆን ደሳቸው ድጋፍ ለመሆን ደሳቸው ማናቸውም ነገር ነው የሚመጣባቸውን በሙሉ ለመጠበቅ በዙሪያቸው ለመጠበቅ ነው። ሶስተኛው ስራዊ እንግዲህ የተለያዩ ነገሮችን በሀገራችን ላይ እንዲፈጸም ይፈልጋሉ እና እነዛ እንዲፈጸም የሚፈልግላቸውን ነገሮች ሪከናቸው ያንን ተግባራዊ ለማድረግ ምሁራንን፣ ሌሎችንም በውጭ ያሉ ኢትዮጵያን፣ በማሰባሰብ አደራጅተን መጠበቅ እና የመጨረሻው ደግሞ የተለያዩ ሀሳቦችን፣ ፕሮጀክቶችን በራሳችን በመቅረጽ ህብረተሰቡን በማነጋገር አሁን ራሳቸው ሲመጡ ወደ ሶስት የሚጠጉ ፕሮጀክቶች እየተቀረጹ ነው ያሉት። እነዛን ፕሮጀክቶች አቅርበን ከሳቸው ጋራ ስራ የምንጀምርበት ጠቃላይ ለመፍጠር ኢትዮጵያውያን በዓለም ዙሪያ ያሉትን በሙሉ በማደራጀት በቂ የሆነ ሀይል እምቅ የሆነ ሀይል በተደራጀ ሁኔታ ለመንግስት ድጋፍ የሚሰጥበትን ለጠቅላይ ሚኒስትሩ በተለይ ድጋፍ የሚሰጥበትን ሁኔታዎች ለማመልከት በአካባቢያችን ለዶክተር አብይ አመራር ድጋፍ ለመስጠት የተለያዩ ስብስቦች እንዳሉ ይታወቃልና ስለምንድን ነው በጋራ መስራት ያልተቻለው የሚል ጥያቄም ለዶክተር ፍሳሐ አንስቸባቸው ነበር። በእኛ በኩል እንግዲህ ሁላችንም አዲስ ነን። እኛም እንዳልን ገና አሁን ሶስተኛ ሳምንታችን አንተዋወቅም። ማን የታለ የሚለው ነገር ነው። ኢቭን አሁን የዛሬውና የትናንት የነገሩ ሰልፍ ራሱ ማን ያዘጋጅ ማን ያዘጋጅ በኋላ ነው ነገሩ በሁለታችንም ሰዓት ዝግጅቱ እንትን ካለ በኋላ ስለዚህ በዛራ መስራት አለብን። ይህን ሁላችን የምናምናለን። በቀጣይ ሂደት እንግዲህ በዚህ ሂደት ላይ ይህማናሉ ነማን እየሰሩ ነው የሚለውን እያየን እሱ በራሳችን የምንሰራበት ሁኔታ እናመሰል። በዛሬው ሰልፍ ላይ ከመቶ ዘለግ ያለ ቁጥር ያላቸው ኢትዮጵያውያን የተገኙ ሲሆን ለዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር ደብዳቤ ማቅረባቸውንም ዶክተር ፍሳ ገልጠውልኛል። ይሁንና ከውጭ ጉዳይ ሚኒስቴር ባለስልጣናት ያገኙት መልስ ደብዳቤያቸውን በኢሜል እንዲልኩ የሚል መሆኑን ነግረው ድረስ ክቡራትና ክቡራን አድማጮች ከአሜሪካ ድምፅ ራዲዮ ጣቢያ እየተላለፈ ያለውን ስርጭት ነው እየተከታተላችሁ ያላችሁት። አሁን ከምሽቱ ሶስት ሰዓት ተኩል ነው አዲስ አበባ ላይ። ዩናይትድ ስቴትስ ካሊፎርኒያ ግዛት ሎስ አንጀለስ ከተማ የሚኖሩ ትውልደ ኢትዮጵያውያን ለኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ያላቸውን አጋርነት ትናንት በሰልፍ ገልጸዋል። ስንደመር ያምርብናል፣ የነጻነት ፍላጎት እንጂ የመቃወም ሱስ የለንም ጠቅላይ ሚኒስትሩን እናመሰግናለን፣ ድል ለዲሞክራሲ የሚሉ መፈክሮችን ይዘውና የዶክተር አብይ አህመድ ምስሎች ያሉባቸውን ካናቴራዎች ለብሰው ከጎናቸው ሆነን የሚጠበቅብንን ሀገራዊ ኃላፊነት በቁርጠኝነት እንወጣለን ብለዋል። በሎስ አንጀለሱ የድጋፍ ሰልፍ ላይ የተገኙ የተለያዩ አብያተ እምነት የሃይማኖት አባቶች ከትናንት በስቲያ መስቀል አደባባይ ላይ የደረሰውን የቦምብ ፍንዳታ ጥቃት አውግዘዋል። ሕይወታቸው ለጠፋ ለጠፋ ቤተሰቦች መጽናናትን፣ ለተጎዱም ፈውስን ተመኝተዋል። ዳንኤል አርጋው ተሳታፊዎችን አነጋግሮ ተከታዩን ዘግቧል። በመጀመሪያ ደረጃ ለቃለ መጠይቁ ፈቃደኛ በመሆናችሁ በአሜሪካ ድምፅ ሬዲዮ በአማርኛው ዝግጅት ክፍል እጅግ አድርጌ ያመሰግናለሁ። ስም ሽም አልብል ትግስ በላይ፣ ሰለሞን አያሌው፣ ማረጌ ሀይሉ፣ ሙልጌታ ምህረት በጣም ጥሩ አመሰግናለሁ በዛሬው ዕለት በዚህ በሎስ አንጀለስ በትንሿ ኢትዮጵያ በተዘጋጀው የዶክተር አብይ አህመድ የድጋፍ ሰልፍ ጥሪ ላይ ነው ያገኘኋቸው እና ለምንድን ነው የመጣችሁ እስኪ ትግስት ዛሬ ለመጀመሪያ የተለየ ለውጥ ኑሮ ነው የምመጣው ምክንያቱም ካሁን በፊት የምመጣው ለተቃውሞ ነበረ ዛሬ ደግሞ ለድጋፍ ስንመጣ ይሄ የመጀመራችን ስለሆነ በእጅግ በጣም ደስ እያለ የመጣሁት እና ዶክተር በርታ አይዞ ከጎን ነን ለማለት ነው የመጣነው። እህቴ እንዳለችው ለመጀመሪያ ጊዜ ሳይሆን በእርግጥም የትግላችን እንቅስቃሴ አምሮ ዛሬ እዚህ በመድረሳችን ከፍ ያለ ምስጋና። ለመጀመሪያ ጊዜ ግን እስከ ዛሬ ድረስ በኢትዮጵያ ውስጥ ያሉ በስመ ጠቅላይ ሚኒስትርነት ጠርቻቸው አላውቅም። በአሁን ሰዓት ግን ዶክተር ጠቅላይ ሚኒስትር አብይ በእውነተኛ ቅን መንፈስ ቅን ልቦና ያለው ለአገሩ ራእይ የሆነ መንግስትና መሪ መሆን የሚችል ህዝባችንን አንድ የሚያደርግ መሪ በመሆኑ እሱም በመደገፍና ከጎኑ ለመሆን በሚመንጣው ነገር ሁሉ ለመሳተፍ ዝግጁ በመሆኔ ደስታ ተሰምቶ ነው የተገኘሁት። እኔም ከእነሱ የተለየ ሀሳብ የለኝም። እጅግ በጣም ደስተኛ ነኝ። ዶክተር አብይን በምን መልኩ እንደምገልጸው አላውቅም። ተወልዶም አይመስለኝም እንደ ሰው ከሰማይ የወረደ ወይ እንደ ጸበል የፈለቀና ሰላምን ፍቅርን አባቶች ሊያስተምሩ በሚገባው ፋንታ ከዚህ በፊት ሰምተን በማናቀው አይነት በፍቅር ስለሰበሰበን እጅግ በጣም ደስተኛ ነን። ለልጆቻችን ምን ናውርስ የሚል በጣም እንትን ነበረብን እና በእኛ እድሜ በማየታችን ደግሞ በጣም ደስተኞች ነን። እግዚአብሔር የተመሰገነ ይሁን። እግዚአብሔር እሺ እኔም እንግዲህ ዛሬ እዚህ የተገኘሁት የተሰማኝን ደስታ ለመግለጽ ነው። ካሁን በፊት የምንመጣው ለመቃወም የተደረገውን የሚደረገውን ግፍ በሀገራችን ለሀያ ሰባት ዓመት የዘር መለያየት የተደረጉትን ግፎች ለመቃወም ነበር። ዛሬ ግን ለድጋፍ ነው የመጣው። ትናንትናም ደግሞ ባየሁት ነገር አዲስ አበባ ላይ አንድ ነገር እሱ ላይ ቢሆን ኖሮ ሌላ ችግር ነበረ በእውነቱ። እግዚአብሔር ግን ከዛ ጠበቀን። የእግዚአብሔርን ስም ጠርቶ የሚያመሰግን ሕዝቡን ኢትዮጵያን። በፍቅር የሚወድ መሪ ስለሰጠን እግዚአብሔር ይመስገን። በርታ፣ ሁላችንም በሙያችን ለማገዝ ከጎኑ ነን። ከዚህ የበለጠም እንግዲህ ለማድረግ ፈቃደኛ ነን። አቶ ሰለሞን፣ እስኪ ምን እያየ ነው አሁን? እስኪ ምስል፣ የሚገርምህ ነገር በዚህች በትንሽ በሊትል ኢትዮጵያ ፌርፋክስ በሚገኘው እስከ ዛሬ ድረስ አይቼ የማላቀው ሰው እስከዛሬ ድረስ በአይነ ቁራኛ ይመለከት የነበረ ሰው ዳሬ ግን የአንድነት መንፈስ የሚታይበት የደስታ መንፈስ የሚታይበት ቶሎ ወደ ቤቱ መሄድ የማይፈልግ ደስታውን በስሜት በጭንቀት አንዳንዱም በለቅሶ የተወጠረ የሚታይበት በመሆኑ በህይወቴ እንዲህ በማየቴ እርግጥ ለዚህ መስዋዕትነት ለዚህ ትግል ህይወታቸው ያለፉት ብሆን ቢመለከቱ ምንኛ በተደሰትኩ ነበር። በተለይም ወንድሜ ቅድም እንዳለው ኢትዮጵያ ውስጥ በአይነቱ ያለምንም ካድሬ ያለምንም ወረቀት ማስጠንቀቂያ ታይቶና ተሰምቶ የማይታው ማጋነን ባይሆንብኝ በአፍሪካ ለመጀመሪያ ጊዜ በህዝብ ለህዝብ ብቻ ጥሪ ተደርጎ ከአራት ሚሊዮን በላይ ህዝብ በተገኘበት እዛ ቦታ ላይ ሲታይ አወይ እኔም በመሬቴ በአገሬ ሆኜ በተገኘው አስኝቶኛል። ይህንን ነው በጣም እጅግ ያስደስተኝ። ዳንኤል አርጋው ነኝ ከሎስ አንጀለስ ካሊፎርኒያ። አዲሱን ለዋሽንግተን ዲሲው ስብሰባ ጥንቅር እንደዚሁም ዳንኤልን ለሎስ አንጀለሱ የድጋፍ ሰልፍ ጥንቅር እናመሰግናለን። የምሽቱ የአየር ስርጭት ፕሮዲውሰር ንጉሡ ታምሬ ነው። ቴክኒሻኑ ኦድሬስ ሬጂስ ነው። የዌብና ማኅበራዊ መገናኛ ፕሮዲውሰራችን አበባየሁ ይሁ ገበያ ሆነች። የዜናና የትንታኔው መጽሔት ክፍለ ጊዜ ተጠናቋል። እያስተናገድናችሁ ያለነው ሰሎሞን አባተና አዳነች ፈሳየነን። ተከታዩ በቅርቡ ከእስር የተለቀቁ ወጣቶችን የተመለከተ ዝግጅት ተከታይ ክፍል ነው። እስር ቤቶች የእስር ቤቶች በሮች ተከፍተው እስረኞች እየተለቀቁ ነው። ውሳኔው ከተላለፈ አንስቶ ባለፉት አምስት ወራት ውስጥ በአስር ሺዎች የሚቆጠሩ የፖለቲካ እስረኞች ከኢትዮጵያ ወህኒዎች ወደ ነፃነት ወጥተዋል። አብዛኞቹ እስረኞች በእስር ቤቶች ውስጥ የደረሱባቸውን የስቃይ ምርመራዎች አይነት እየተናገሩ ናቸው። ኢትዮጵያ ከእንግዲህ እንዲህ ያሉ ዘግናኝ ታሪኮች የማይስተጋቡባት ሀገር ትሆን ዘንድ ተስፋ ምኞታቸውን ገልጸዋል። የሕግ የበላይነት እንዲጸናም ጠይቀዋል። ለዛሬ ደግሞ በቅርቡ የተፈቱትን የአየር ኃይል አብራሪ የመቶ አለቃ ማስረሻ ስጤንና ካፕቴን በኃይሉ ገብሬን ታሪክ ይዛለች ጽዮን ግርማ። መቶ አለቃ ማስረሻ ሰጤ በጎጃም መርጦ ለማርያም ነው የተወለደው። ወጣት ነው። በአየር ኃይል ውስጥ በተዋጊ አውሮፕላን አብራሪነት ከተመረቀ በኋላ እስከ ታሰረበት ጊዜ ድረስ ለስምንት ዓመታት ማገልገሉን ይናገራል። እንደነገረኝ በዳርፉር የተባበሩት መንግስታት የሰላም አስከባሪ ልዑክም ሆኖ አገልግሏል። በታህሳስ ወር 2007 ዓ ም ለእስር ከመዳረጉ በፊትም የአልሸባብን ቡድን ለመደምሰስ ሀገራዊ ግዳጅ ላይ ተሳትፏል። አሸባሪ በሚል ተይዞ የታሰረው ይህን ግዳጅ ከፈጸመ ከአራት ወራት በኋላ መሆኑ ሀዘኑን ከፍተኛ አድርጎት እንደነበር ያስታውሳል። ሸባብን ቡድን ለመደልሶ ከሀገራዊ ግዳጅ መጣና የዚያ ግዳጅ አንዱ ተሳታፊ ሁኜ ነው ወደ ሶማሌ ያቀናሁት ማለት ነው። እና እዚያ ያለውን ግዳጅ ጨርሰን ተመለስ ሰብትን በመጣን በአራት ወር ራሳችን አሸባሪ ተብነ ወደ ማረና ና ወደ እጅግ የሚዘገንን የደህንነት ቢሮ ምርመራ ውስጥ ገብቻሉ። ማስረሻ ከሌሎች ሶስት የአየር ኃይል አብራሪዎች ማለትም መቶ አለቃ ዳንኤል ግርማ፣ መቶ አለቃ ብሩክ አጥናፉና መቶ አለቃ ገዛሀኝ ድረስ ከነበሩበት ድሬዷ ወደ ባህር ዳር እየሄዱ ከተማዋ መግቢያ ላይ ተከበው መያዛቸውንም ገልጿል። ከዚያ በኋላ እንግዲህ እጃችንና እግራችን ታሰረ። ለምሳሌ ንዛሰርጎት በራሴ የጫማ ክርና እግሬን ታስሯል። ወደ ባህርዳር አይደለም የገባነው ጫካ፣ ከባህርዳር ወደ እዚ መግቢ አካባቢ ላይ ወደዚያ ጀምሮ ጓደኞችን ለአራት ሰው ከምናምን ያክል የት እንደነበሩ አላውቅም። ከዚያ በኋላ እንግዲህ በነጋው ወደ አዲስ አበባ ይዘው ይመጡ ማለት ነው። ፊቴም ተሸፍነዋል። እጅ ወደኋላ ሚባሉ ታስሬ ያለሁ እግሬም ታስሯል። ሰባ ገባ ደህንነት ቢሮ ነው ቦታው። እንግዲህ በግልጽ መውጣት አይችልም። የራሴ ጥርጣሬ ምናምን ካልሆነ ምንም ሌሊት ነው የገባሁት። ፊቴ ተሸፍኗል። ሁለት ወር ነው ያ ደህንነት ቢሮ የቆየሁት። ምርመራ እጅግ በጣም የሰብአዊ መብትን የነካ እና ይህ ብሔር ተኮርም አንዳንዱ በተለይ የዘረኝነት ህዝቦች ለኢትዮጵያ ሕዝብም አንድነት በተለይም ደግሞ ለንጽሀኔ ትግራይ ተወላጆች ጠቃሚ ነው። አንዳንድ ቃላቶችን ያው ሪስፖንሲብል በመሆን ልናገራቸው አልፈልግም። ግን የተለመዱ በሚመስል ደረጃ ወደ ሁለት ወር በሚቆይበት ሰዓት እንደዚህ ተደጋጋሚ ብሄር ተኮር ስድቦች ነበሩ፣ ጥቃቶች ነበሩ። መቶ አለቃ ማስረሻና ባልደረቦቹ ከተያዙ በኋላ የቀረበባቸው ክስ ከግንቦት ሰባትና ቀድመው ከአየር አይለቀው ውጭ ሀገር ከሚገኙ አስተማሪ አብራሪዎች ጋር ተገናኝቶ መረጃን አውጥቷል የሚልና ሌሎች ተጨማሪ የሽብር ክሶች እንደ እንደነበሩ ያስታውሳል። ክሱ የሚለው ከግንቦት ሰባት አመራሮች ጋር በተለይም ከካርቴን ተክስ መተንኮሉ ጋር እና ከሻለቃ ቅቤብ መዝበነ ጋር በመገናኘት የአየር ኃይል ፓይለቶችን እየመለመለው ወደ ግንቦት ሰባት ይልካል። ከእንደገና ደግሞ የአየር ኃይልን ሚኒስትር እያወጣ ለየሳት ጋዜጠኞች በመስጠት የመከላከያን ሚኒስትር አባክናሃል የሚል ነው እና ሀገር ከርካሃል የሚል ነው እንግዲህ አንድ ያልኩት እንደሚታወቀው ኢትዮጵያ ባውንደሪ ላይ ነ እንደዚያም ከእንደገና ደግሞ በአስራ ሰባት ስራ ላይ መሆኔን አየር ኃይል አመራሮች ይመጣሉ። መንግስትም ያውቃል። በነጋው ነው የያዙ በራሳቸው ግ መሰረት ከሀያ አንድ ቀን በላይ ያለ ትእዛዝ እየቀረ ነው የሚለው ወደ ክዳት ኩብለላ ምናምን ሊያስጠይቀው የሚችለው እና የኢትዮጵያን ባውንደሪ ከለቀቀ ነው የሚለው እና መሰረት ከዚህ ክስ ነው በእኔ ላይ እየመሰረቱ መቶ አለቃ ማስረሻ ግን ለመከሰሱ ምክንያት በመከላከያ ውስጥ ላለው ፍትህ መጓደል በግልጽ ስለምንቃወም ነው ብሎ ያምናል። የአንድ ቡድን የበላይነት በህሪክ ውስጥም የህወሀት የበላይነት እና ነቅስ የቆየ መንግስት ነው። ይህ መንግስት እንግዲህ በሲቪል ባለስልጣኑ ብቻ አይደለም። ይሄ የሲቪል ባለስልጣኑ ወይም ደግሞ የህወሀት አመራሮችን ሊደግፍ የሚችል መከላከያና ደህንነትም አጠቃላይ የሰራ ተቋማት ይህንን የበላይነት ሊያስጠብቁ በሚችሉ ደረጃ ነው የተዋቀረው። ማህበራዊም ተመሳሳይ አደረጃጀት ያለበት ነው ፍጹም የድርጅት የበላይነት የሚታይበት በመሆኑ እና ወቅቱም ደግሞ ሁለት ሰባት የምርጫ ወቅት በመሆኑ የመከላከያ ወይም ደግሞ መንግስት ባክቦን የሚባለውም አየር ኃይል ነው ተብሎ ስለሚታሰብ በተለይ የመከላከያው ባክቦን አየር ኃይል በመሆኑ እዚያ ውስጥ ያለነው ተዋጊ ፓይለቶች ነን። ረጅም ጊዜ ያገረገማ ና የውጊያም ሆነ የሰላም ማስከበር ተሞክሮ ያለንን በተደራጀ መልኩ ስንወጣ ሲያዩ አድርጎ ለህዝብ ስልጣኑን ያስረክባል፣ በሚል አስበን ነው ወደ ትግል የጀመርነው። ኦፍኮርስ አመንበት የሆነ ነው። እንግዲህ ጥርጣሬውና ክሱ ከዚህ የመነጨ ነው ብዬ አስባለሁ። መቶ አለቃ ማስረሻ፣ ክሱ ድራማ ነው ብለን ስላመንን ክሱን ተከላክለን የድራማው አካል አንሆንም በሚል አንከላከልም አልንና እኔ አስር ዓመት እስር ተፈረደብኝ ብሏል። ፍርዳችንን ለመጨረስ ቂሊንጦ ከሄድን በኋላ ግን ማረሚያ ቤቱን አቃጥላችኋል ተብለን እንደገና ተከሰስን። በዚህ ጊዜ የተደረገብን ምርመራ ግን ታሪክ ሊረሳውም ሊሽረውም የማይችል የጭካኔ ተግባር ነበር ብሏል። በአካል ላይ የተፈጸሙ ድርጊቶች በሰብአዊ መብትም የተረጋገጡ ሰባ ሰውም ያለ ስለሆነ ችግር የለውም እና በመጀመሪያ ደረጃ እኔ ወደ ከፍተኛ ጥበቃ ከመግባቴ ከአራት ወር በኋላ ነው የጥን በቃጠሎ የተፈጸው ነው። ከፍተኛ ጥበቃ ውስጥ ከገባሁ በኋላም ለብቻዬ ነው ፍርድ ቤት የሚቀርበው። በፒካፕ ነው የሚያቀርቡ በነቀመድቦ ነው ፍርድ ቤት የሚወስደኝ የሚመልሰኝ። ከሌላው እስረኛ ጋር ኖርማሊ መገናኘት እድል አልነበረኝ። በዚህ ሁኔታ ውስጥ ሆነህ ነው እንግዲህ አቃጠልክ ብለው ይሄንን ነገር ያመጡት። ና ሸዋሮቤት ነው የወሰዱ ከአንድ ወር ሌላውን እስረኛ ተወሰዱ ከአንድ ወር በኋላ የሚወሰዱ እንደ ወሰዱ ወደ ጫካ ነው ይዘኝ እና ሁለት አይነት ክርክር ነበር። አንደኛው በመገናኛ የተነጋገሩ ከበራ ያለቃ ትእዛዝ አለና በዛ ትእዛዝ ፍቃደኛ ያለ መሆን አይነት ክርክርም ይመስላል። እኔን ጫካ ላይ ወደ ዛፍ ተጠጋ ብለው አቁመውና በሁለተኛ ደረጃ እራስ በራሳቸው ሁለት ናቸው እግሬም ጫማ ፈልገው ነው ሳቀፍ ይዘው የሚሄዱ ልብስ ጃኬት ምናምን የደረጉት ነገር የለ። እና እርስ በርስ ይጨቃጨቁ ነበረ። እሱ መግባባት አልቻሉ መልሰ ወደ ምርመራ ቦታ ነው ያመጡኝ። እና ከዚያ በኋላ ሰቅለውኝ፣ ምሳሌ በሌ ተሰት ያለው ገመዱ ተበጥሶ አሉ። ግን ገመዱ ተበጥሶ ነው ብዬ አስብም። አውቀው ነው የለቀቁም። ከላይ ታፈር በነበረበት ሰት ወደ ቃራ ተጠብቼ ነው ያሰሩ። ከዚ ላይ ነው ገመዱ የለቀቀና መሬ ላይ የወደቅኩኝ ወገቤን አሁንም ያመኛል። እነሱ ጋር እያለሁ ፋርዘር ኢንቨስቲጌሽን መሄድና መመርመርም ፍላጎት ስላልነበረኝ ጉዳቱ እስኪ አለ እንግዲህ እየታከማለው ብዬ አስባለሁ። ሰቅለውኝ ስትል እንዴት ነው የሰቀሉ? ምን ላይ ነው የሰቀሉ? ሁለት ጠረጴዛዎች አሉ እና አንድ እጄን በከቴን አሰሩ። እግሬንም እንደዚህ በጀመር ነገር አሰሩ። ከዚያ አውራጣቴም ሳስሯል እግሬ ላይ ከስርም ታስሯል። እና የውስጥ እግሬ ወደ ላይ ለድብደባ በሚያመች መልኩ ማለት ነው ተዘዝቄ ነው የተሰቀል። መርማሪዎቹ የሚያቀርቡለት ጥያቄ ምን ነበረ? የሚጠውቂ ጥያቄም ከአእምሮ በላይ ስለነበር ከኔ ጋር የማይሄድ ስለነበረ ምንም ሌላ አልቻልኩም። ስንቅ ሊሰጡም አልቻሉም። ወደ አንድ ነጥብ አምስት ሚሊዮን ብር አስገብታል ገብቶልሃል ይባላል። ብዙ ጊዜ እዚያ ጥያቄ የለኝም ማለት ቤተሰብም ቤተሰብ የተላገር ሰው ነኝ። እዚያ አካባቢ የሚመጡት ነ እየተከታተሉ በደህንነት አትስቶ አስተዋል ቡና እንኳን ሰው እየጋበዘኝ በምጠጣበት ሁኔታዎች አንድ ነጥብ አምስት አንድ ነጥብ ስድስት ሚሊዮን ብር ገብቶልሃል እና ለምን እያከፋፍለሃል የሚል ነገር ሲመጣ ዱላውን ለመቻል ከመሞከር ውጭ ይህንን ነገር ለማመን ከባድ ነበር። ማቋረጥ ነው ዱላውን። ስድብ አለው። መጥፋት አለ። በማንነት መሳደብ አለ

አሁን በኢትዮጵያ ሕዝብ ጥረት በተለይም በውጭ የሚኖሩ የአማራ የዲያስፖራ አባላት ገንዘብ ልከው አሳስመውልኛል። በዚያ አጋጣሚ በጣም ማመስገን ይፈልጋሉ። ማስረሻ የደረሰበት ጉዳት ከፍተኛ በመሆኑ የአካሉም የህሊናውም ጠባሳ የማይሽር ሊሆን ይችላል ብሏል። ግን ምንም ቢሆን ሀገር ነው ያለኝና ከዚያ በላይ ዋጋ የከፈሉ አሉና የተከፈለው ዋጋ ባክኖ እንዳይቀር ፍትሐዊ አገልግሎት የሚሰጥባቸው የህግ ተቋማት መገንባታቸው አስፈላጊ ነው ብሏል። አያይዞም የኔ ትግል ከእስር ቤት የወጣው ቀን ተጀምሯል። ትግሌ ደግሞ በኢትዮጵያ ምድር በኛ ላይ የተፈጸመው ግፍ በማንም ላይ ተመልሶ እንዳይፈጸም ማረጋገጥ ነው ብሏል። መቶ አለቃ ማስረሻ ከእስር የወጣውት ወላጆች የልጆቻቸውን ህይወት ገብረው ነው። በህዝብም ትግል ነው ካለ በኋላ ጠያቂ በሌለኝ ሰዓት ጠያቂ የሆኑኝን እናት ለማመስገን እድል ስጭኝ ሲል ጠይቆኛል። ምን ተላቅነቸው፣ እሳቸውም ሳያቁ በሚዲያ የሰሙት ነላ፣ የተፈጸመውን ግፍ ሰምቶ እየተመላለሱ ጠይቁኛ የነበሩ እናት አሉ። ወይዘሮ ትንሣኤ ጊዜ ይባላሉ። እኒህን እናት በሚዲያ ማመስገን እፈልጋለሁ። ለእጅን እድሜ የሚሰጣቸው መጠናለሁ። ሌላው የ ታሪካትሉ መዘን እናት እንዲሁ ሶስት አመት ሙሉ ሳይሰለቱ እየመጡ ሲጠይቁ ከትናን ነበረ በተከለከሉበት ሰዓት ምን የጋ መግባት በማልጠየቅበት ሰዓት ስምት ስንገላቸው የነበሩ ናቸው። እና እንደኒህ እናትም ምስጋና አቀርባለሁ። ሌላው ለወጣቱ አጠቃላይ ምስጋና ማቅረብ ፈልጋለሁ። አመት አድማጮች ከአስራ ሶስት ዓመት እስር በኋላ የተፈታውን የአየር ሀይል አብራሪ የመቶ አለቃ በሀይሉ ገብሬን የእስር ቤት ቆይታ ይዤ እመለሳለሁ። የአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ አሁን ደግሞ አፍሪካ ነፍረሶች ይቀርባል። የአልጀርስን ስምምነት ተቀብሎ ለተግባራዊነቱ እንደሚሠራ የኢህአደግ ሥራ አስፈጻሚ ኮሚቴ ከማስታወቁ ጋር ተያይዞ ሰላምም ጦርነትም የሌለበት ሁኔታ የሚባል ነገር የለም ያሉት ጠቅላይ ሚኒስትር አብይ አህመድ ሁኔታውን ሞት አልባ ጦርነት ሲሉ መጥራታቸው ይታወሳል። ኢትዮጵያም ኤርትራም ከውጥረት አይጠቀሙም ብለዋል የኢትዮጵያው መሪ የህውሃት ነባር አባልና የትግራይ ፕሬዚደንት የነበሩት አቶ ገብሩ አስራት ግን ሰላሙን እፈልጋለሁ ነገር ግን በጥንቃቄ መያዝ አለበት ብለዋል አቶ ገብሩ አቶ ገብሩ አስራት የአረና ትግራይ ፓርቲ የሥራ አስፈጻሚ ኮሚቴ አባልና የፌዴራላዊ ዲሞክራሲያዊ አንድነት መድረክ የሥራ አስፈጻሚ ኮሚቴ አባል ናቸው አቶ ገብሩ በኢትዮጵያና በኤርትራ መካከል ተካሂዶ ስለነበረው የግንኙነት ታሪክና ወደ ጦርነትም ስላደረሰው ሁኔታ በሰፊው የሚዘረዝር መጽሐፍ ማበርከታቸው ይታወቃል። አዳነች ፍስሐዬ ናት ያነጋገረቻቸው። የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ የአልጀርስን ስምምነት በተግባር ላይ ለማዋል የተገባውን ቃል መሰረት በማድረግ በኢትዮጵያና በኤርትራ መካከል ሰላም ማምጣት ሊያስገኝ ስለሚችለው የኢኮኖሚ ጠቀሜታ አስገንዝበዋል። ባለፉት 20 ዓመታት በነበረው ሁኔታ ያተረፍነው ውጥረት ብቻ ነው። ከውጥረት ኢትዮጵያም ኤርትራም አይጠቀሙም። ሙሉ አቅማችን ሙሉ ጉልበታችን ወደ ሰላም ወደ ፍቅር ወደ እርቅ እንዲሸጋገርና የኢትዮጵያን ህዳሴ ለማረጋገጥ ሀሳባችንን ከሚከፋፍሉ ነገሮች ሁሉ ወጥተን ከትናንሽ ግጭቶች ወጥተን ከትናንሽ ጥላቻዎች ወጥተን ትልቁን ጠላት ድህነትን በማጥፋት የኢትዮጵያን እድገት የኢትዮጵያን ሰላም የኢትዮጵያን ብልጽግና ለማረጋገጥ ሁላችንም በጋራ እንድንረባረብ አደራ ማለት እፈልጋለሁ። አቶ በበኩላቸው ሰላም እፈልጋለሁ ነገር ግን ለሁለቱም ሀገሮች በተለይም ለኢትዮጵያ በሚያስገኘው ጥቅም መሰረት መለካት ይኖርበታል ብለዋል። እንግዲህ በበኩሌ በኤርትራ እና በኢትዮጵያ መካከል ሰላም እንዲኖር እፈልጋለሁ። ያም ሆኖ ይሄ ሰላም ለኢትዮጵያ ምን ጥቅም ያስገኛል? ለኤርትራ ሕዝብስ ምን ጥቅም ያስገኛል? በተለይ ደግሞ በዚህ በኩል ያለው የኢትዮጵያ ሕዝብ ከዚህ ሰላም ምን ጥቅም ነው የሚያገኘው የሚለው ወሳኝ ይሆናል። እንግዲህ አንድ መታወቅ ያለበት የሚመስለኝ ጦርነት የገባ ነው በሻእቢያዎች በኢሳያስ የሚመራው የሻእቢያ ቡድን በፈጸመው ወረራ መሆኑ መታወቅ አለበት። ብዙ ጊዜ የኢትዮጵያና የኤርትራ ጦርነት ይባላል። አይደለም፣ የኤርትራ ወረራ ነው የነበረው በኢትዮጵያ ላይ የተፈጸመው። ይሄ እንግዲህ በድንበር ያለው ህዝብ ያውቀዋል፣ መላ ኢትዮጵያም ያውቀዋል። ለወረራው ዋና ምክንያት የድንበር ጥያቄ አልነበረም ብለዋል አቶ ገብሩ አስራት። ለወረራውም ዋና ምክንያት የድንበር አልነበረም። ይሄም መታወቅ ያለበት ይመስለኛል። ይሄ መረሳት የለበትም። በኢሳያስ የሚመራው ሻቢያ ቡድን ያለውን ወታደራዊ ኃይል ተጠቅመው በኢትዮጵያ ፖሊሲ ላይ ጫና ለማሳደር የተደረገ ሙከራ ነበር። በኢኮኖሚ ፖሊሲዎች ኤርትራውያን እንደሻቸው የኢትዮጵያን ሀብት እንዲጠቀሙ እንዲወሩ፣ ይሄ ካልሆነ ግን እኛም ያለን ኃይል ተጠቅመን ኢትዮጵያን እናተራምሳለን ከሚል የተነሳ መሆኑም መታወቅ ያለበት ይመስለኛል። ኢትዮጵያ በዚያን ወቅትም ቢሆን ሰላም ትፈልግ ነበር። ግን እነሱ የነበራቸው የጦር ኃይል በጣም የፈረጠመ ስለነበረ በጭራሽ ይሄን መሬት ይዘናል የራሳችን መሬት ነው ብለው በኃይል ለአፍሪካ ሕብረትም ለተባበሩት መንግስታትም ያቀረቡትን ሀሳብ አንቀበልም የሚል ምላሽ ነው የሰጡት። ከተሸነፈው በኋላ ነው እንደገና የአልጀርስ ስምምነት ይቀበላሉ ያለው አቶ ገብሩ አስራት አያይዘውም፣ የአልጀር ስምምነት በመሰረቱ ያረጀ ያፈጀ ነው። ምክንያቱም ኤርትራ ራሷ ጥሳዋለች። የአጼ ምኒልክና የጣሊያኖች ስምምነትም ሁለት ሶስት ጊዜ መፍረሱን ገልጸዋል። ስለዚህ ይሄ በሚደረግበት ጊዜ በጣም ጥንቃቄ ያስፈልገዋል። እያየሁት ያለሁት ምንድን ነው፣ ጥንቃቄ ያለበት አይመስለኝም። እንግዲህ ህዝቡ እያለ ያለው ኢሮብ ሁለት ላይ አይከፈልም። አንድ ብሄረሰብ ሁለት ላይ መክፈል ህጋውም አይደለም ሞራላዊ መሰረትም የለውም እያለ ነው ህዝቡ። ባድማ ያለው ህዝብ እኛ መሬታችንን አነቅም ኢትዮጵያውያንን እዚህ የቆየንን መልቀቅ የለብንም እያለ ነው። እንግዲህ በጣም የተጎዱት ኢሮፕና ባድመ ያሉ ናቸው። ድንበር ላይ ያሉት ሰላም ይፈልጋሉ ነግረውናል። ግን መሬታችንና ዜግነታችን አሳልፈን ሰጥተን ሰላም የሚባል ነገር የለም። ይሄ አንድ መታወቅ ያለበት ጉዳይ ነው። ሁለተኛ የኢትዮጵያ ጥቅም የሚጠበቀው ኢትዮጵያ መሬቷን ሰጥታ እጇን በማጣመር ሰላም አይመጣም። ቅድም እንዳልኩት የኢትዮጵያ ጥቅም የሚጠበቀው በባህር በር ላይ ያላትን ጥቅም በውል በኢሳያስ ፍቃድ ወይም በሻእቢያ ፍቃድ ሳይሆን በዓለም አቀፍ ውል መሰረት ኢትዮጵያ የባህር ተጠቃሚ ትሆን። ይህ መቶ ሚሊዮን ህዝብ የዚህ የባህር ተጠቃሚ የሚሆን ውል ከተደረገ በጣም ጥሩ ነው። ሰላምም ይረጋገጣል። መሬት ሰጥቶ ህዝብን አሳልፎ ሰጥቶ የሚመጣ ሰላም ግን ዘላቂ ሰላም እንደማይኖር ከወዲሁ መታወቅ አለበት። የሆነ ሆኖ ግን ሰላም የኢትዮጵያን ጥቅም በሚያስጠብቅ መንገድ ከመጣ እንደግፈዋለን፣ እንቀበለዋለን። እና እንግዲህ በእርሱ አመለካከት በኤርትራ እና በኢትዮጵያ መካከል ሰላም ሊመጣ የሚችለው በምን መልክ ነው? እንደ መፍትሄ የኢትዮጵያ ጥቅሞች አንድ፣ ሁለት፣ ሶስት በባህር በር ላይ ያለን አጠቃቀም፣ አንድ የቦርደር ጉዳይ፣ የኢኮኖሚ ኢንቴግሬሽን የሚባለው ሄዶ ሄዶ እንዴት ነው ይሄ የኢኮኖሚ ኢንቴግሬሽን ወይ ውህደት የሚባለውም ቢሆን ኢትዮጵያን እንደ ድሮ ለሻእቢያ ከፍቶ ማስወረር፣ ሀብታን ማስነጠቅ፣ ባንኮቻን ማስወረር ሳይሆን በደንብ በሁለቱም በኩል በደንብ የተጤነ ሕዝብ የሚያውቀው አሁን እኳ እናውቅም። መሬት እንሰጣለን የሚለው ነው የምናውቀው እንጂ ሌላ ስምምነት ምን እንደሆነም የምናውቀው ነገር የለም። ስለዚህ ፓኬጅ ከተባለም ሕዝብ መነጋገር ያለበት እንጂ በሚስጥር በድብቅ የሚጨረስ ሌሎች ኃይሎች ጫና ፈጥረውበት የሚፈጸም መሆን የለበትም። እኔ እንደማውቀው የአንጉን ግልጽ የሆነ ነው። ይሄ ድርድር በውጭ ኃይሎችም ጫና በአካባቢው የጂኦፖለቲካል ኃይሎችም ጫና እየተደረገ ያለ ድርድር ነው። ሶስት ቢሊዮን አምጥተው ሲወረውር እኮ ከዚህ ጋር የተያያዘ ነው። በዛ ያለው ጂኦፖለቲካል ሁኔታ ለመለወጥ ካላቸው ፍላጎት ነው። ኢትዮጵያም በዚህ ቀውስ ወቅት በደንብ በደንብ ምሁራኑም ፖለቲከኞቹም ሁሉም የተነጋግረውበት ይሄ ይሄ ነው የኛ ጥቅም ይሄ በዚህ መንገድ ነው የምናስጠብቀው የሚል ተቀምጦ ነው መሄድ ያለበት የማለት እንጂ ሰላም አስፈላጊ ነው። በነገራችን ላይ በዚህ ወቅት ልለው የምፈልግ ምንድን ነው ኢህአዴግም እንኳ አሁን አንድ አይደለም ሁለት ናቸው ያሉ ኢህአዴጎች ለውጥ ፈላጊ ኢህአዴግ የነ ዶክተር አብይ ይሄን እደግፈዋለሁ። ለውጥ ለውጥ እስካመጡ ድረስ በሀሳብ ደረጃ ነው ያለው። ተጨባጭ ለውጥ እስካመጡ ድረስ እደግፋቸዋለሁ። በሌላ በኩል ደግሞ ይሄን ለውጥ የሚጎትተው ቲፒኤልኤፍ እና ሌሎች ቡድኖች ለውጥ እንዳይኖር እየፈለጉ ነው ያሉት። ያም ሆኖ ግን ሰላም ሚኒስትር እስካለ ድረስ የኢትዮጵያን ጥቅም በማካተተ መንገድ መሆን አለበት። በነገራችን ላይ ከመጀመሪያም ቢሆን የኢትዮጵያ መንግስት ድንበር ማካለልን በሚመለከት እንዴት ማካለል አለብን በሚለው እንደራደር የሚለው በኢትዮጵያ በኩል ይሰማ ነበር። በኤርትራ በኩል ግን በምንም አይነት መጀመሪያ ከባድመና ከያዛችሁት አካባቢ ውጡና ከዛ በኋላ እንነጋገራለን፣ ችግር የለንም ሲባል ነበርና ለምን ይመስሎታል? አሁን ኤርትራ መልእክተኞች እንልካሉ ያለችው እንግዲህ በዚህ ድርድር ኢህአዴግና ሻእቢያ ሁለቱ ብቻ ያደረጉት ድርድር እንዳልሆነ መታወቅ አለበት። በዚህ ድርድር የአካባቢ ኃይሎች እንዳሉ ምንጮች እያረጋግጡ ነው። የአረብ ሀገሮች፣ በተለይ ሳውዲ፣ ኤሚሬቶች፣ ግብፅ አሉበት። የእነሱ እጅ አለበት የአካባቢው ምክንያቱም እዛ አካባቢ ኢራን ወይ የእነሱ ቱርክ ወይ ሌሎች ተቀናቃኝ የሚላቸው ሊያስወጡ ይፈልጋሉ። ስለዚህ በዚህ አካባቢ የእነሱ ተጽዕኖ አይሎ እንዲወጣ ስለሚፈልጉ ደግሞ ባላቸው ኃይልና አቅም በሻዕቢያ ላይ ጫና መፍጠር ይችላሉ። በኢትዮጵያም ላይ አሁን ጫና ለመፍጠር የሚችሉ ሆነዋል። እነዚህ አካባቢ የሚላቸው ጂኦፖለቲካ ኃይሎች እነዚህ ናቸው። ከሩቁም አሜሪካኖች በያማማቶ በኩል ከኢሳያስም ጋር ተገናኝተዋል። ከጅቡቲ ጋር ከኢትዮጵያም እነሱም ጫና አስቀምጠዋል። ጫናው በድንበሩ ጉዳይ ብቻ ሳይሆን በሌላውም በኢትዮጵያ በተደረጉ ያሉት ለውጦችም ላይ ጫና የፈጠረ ዲፕሎማሲ እንቅስቃሴም እንዳለ መታወቅ ያለበት ይመስለኛል። እንግዲህ በመጨረሻ በነገራችን ላይ ይሄ ህዝቡ ተወያይቶ ነው መፈታት ያለበት የሚለው ጥያቄ ሲነሳ ጠቅላይ ሚኒስትር አብይ አህመድ አሰብን ተወያይተን ነው ወይ የሰጠ ነው የሚል ነጥብ አንስተው ነበር፣ እና በዚህ ላይ ያሉት አመለካከት ለዚህ ጥያቄ አቶ ገብሩ አስራት በመጪው ሳምንት አፍሪካ ነክ ርዕሶች መልስ ይሰጣሉ። የመጨረሻው ክፍል ይቀርባል። ተከታዩ የስፖርት ዜና ነው። ሰሎሞን ክፍሌ ነው አዘጋጅና አቅራቢ ነው። እንደምን አምሽታችኋል የተከበራቸው አድማጮቼ። በዓለም እግር ኳስ ዋንጫ ውድድሮች ላይ ያተኮራል የምሽቱ ቅንብራችን። ዛሬም የምድብ ማጣሪያዎች ይካሄዳሉ። በቅድሚያ ሳዑዲ ከግብፅ፣ ኡራጓይ ከሩሲያ፣ ኢራን ከፖርቱጋል፣ ስፔን ከሞሮኮ ይጋጠማሉ። ገዛኸኝም ከአዲስ አበባ የስፖርቱን አፍቃሪዎች አስተያየት ይዟል። አብራችሁን ቆዩ በኤ ምድብ ውስጥ ያሉት ግብፅና ሳውዲ አረቢያ የእስካሁን ነጥባቸው የሁለቱም ዜሮ ነው ሩሲያና ኡራጓይ ናቸው ስድስት ስድስት ነጥቦችን ይዘው የሚመሩት ሩሲያ በግብ ክፍያ የቀዳሚነቱን ስፍራ ይዛ ቆይታ ነበር ዛሬ በኡራጓይ ሦስት ለዜሮ ተሸንፋ ነጥብ ጥላለች በቢ ምድብ መሪዎቹ አራት አራት ነጥብ ያላቸው ፖርቱጋልና ስፔን ይሁኑ እንጂ በዛሬው ጨዋታ ኢራን ፖርቱጋልን ካሸነፈች ስድስት ነጥቦች ይኖራታል ከምድቧ በሁለተኝነት ለጥሎ ማለፉ ታልፋለች ማለት ነው። ሳኡዲ ናት በሩ የጠበበባት ግብፅን ብታሸንፍ እንኳ በሦስት ነጥብ ብቻ ዐሥራ ስድስቱን ቲሞች የመቀላቀል ዕድል አይኖራት። የሲ ምድቦቹ ፈረንሳይና ዴንማርክ ለጥሎ ማለፉ ፍልሚያ ማለፋቸውን ያረጋገጡ ይመስላል። አውስትራሊያና ፔሩ ብዙም አይቀናቀኗቸውም። ዛሬ ከኡራጓይ ጋር የመጨረሻውን የምድብ ማጣሪያ የምታደርገው አስተናጋጅ ሩሲያ ሳውዲን አምስት ለዜሮ በረታችበት ዕለት የተጎዳው የመሃል አከፋፋይ ተጫዋች አለን ዣጎቬ አልተሰለፈም። ገና በደንብ አልዳንም። ሩሲያ አስተናጋጅ በመሆኗ ተጫዋቾቿ በከፍተኛ ጭንቀትና መረበሽ ውስጥ ናቸው የሚለውን አስተያየት ዋና አሰልጣኙ ስታኒስላቭ ቸርቼሶቭ ውድቅ አድርገውታል። ከየምድብ ስድስት ስድስት ነጥብ ያላቸው ሩሲያና ኡራጓይ ለጥሎ ማለፉ ማለፋቸውን አረጋግጠዋል። አሁን በመጫወት ላይ ስላሉት ኢራን ከፖርቱጋል ስፔን ከሞሮኮ ጥቂት ልበልና ወደ አዲስ አበባ ወስዳቸዋለሁ። ኢራን መሃል ላይ ሁለት ለግሪኩ ኦሊምፒያኮስ ክለብ የሚጫወቱ ጠንካራ ወጣቶች አሏት። ኤሳን ሃጂ ሳፊና ካሪም አንሳሪ ፋርድ ናቸው። በአጥቂው መስመር ለእንግሊዙ ኖቲንግሃም ፎረስት ተሰላፊው አሽካን ደጃጋ ይገኝበታል። ተቀናቃኟ ግን በዓለም ዝነኛው የፖርቱጋል ቡድን ነው። በውስጡ እንደ ክሪስቲያኖ ሮናልዶ ያሉ የዓለም ኮከብ ተጫዋቾች አሉበት። ሮናልዶ አራት ጊዜ ምርጥ የዓለም ተጫዋች ተብሎ ተሸልሟል። የሪያል ማድሪዱ አጥቂ ቲሙን አራቴ ለሻምፒየንስ ሊግ ዋንጫ አብቅቷል። በዓለም ዋንጫ ማጣሪያ ጉዞውም ሮናልዶ ለቲሙ አሥራ አምስት ጎሎች አግብቷል። ስፔንም የሚናቅ ቲም አልሆነም። በረኛው ፔፔ ሬይና ለኢጣሊያው ናፖሊ ክለብ ይጫወታል። የማንቸስተር ዩናይትዱ ዴቪድ ዲጂያ የሪያል ማድሪዶቹ ናቾ፣ ሴርጂዮ ራሞስና ዳኒ ካርቭሃል እንዲሁም መሃል ላይ የባርሴሎናዎቹ አንድሬስ ኢኔስታና ሴርጂዮ ቡስኬትስ ይገኛሉ። ድርጅታችን ሊጠናቀቅ ጥቂት ደቂቃዎች ይቀሩናል። ክቡራትና ክቡራን አድማጮች አጠር አጠር ያሉ የዛሬ መረጃዎችን ላካፍላችሁ። አንድ የዩናይትድ ስቴትስ ዶላር 27 ብር ከ26 ሳንቲም ተመንዝሯል። የኢትዮጵያ ብሔራዊ ባንክ ተጨማሪ 18 ምንዛሬዎችን አውጥቷል። ነገ አዲስ አበባ ላይ ይዘንባል ብሏል። ለኢትዮጵያ ሜቴዎሮሎጂ ኤጀንሲ የአዲስ አበባ ከፍተኛ ሙቀት 25፣ ዝቅተኛው 12 ዲግሪ ሴልሺየስ ይሆናል። ክቡራትና ክቡራን አድማጮች ዝግጅቶቻችን ተጠናቀቁ ለዛሬ። ሰላም፣ ደህና አደሩ። ራችሁን ስለቆያችሁ እናመሰግናለን። ጤና ይስጥልን።